ደረጀ ገድሌ በኩዊንስላንድ ዩኒቨርሲቲ የሶስተኛ ዲግሪ ተማሪና ተመራማሪ ናቸው። እናቶች ከእርግዝና በፊት የሚመገቧቸው ምግቦች በልጆቻቸው ባህሪ ላይ የሚያሳድረውን አሉታዊና አዎንታዊ ተጽዕኖች አስመልክተው ጥናት እና ምርምር ግኝቶቻቸውን ለኅትመት አብቅተዋል። ስለምን የምርምር ትኩረታቸውን በዚህ ዘርፍ ለማሳረፍ እንደመረጡ የመጠይቃችን መንደርደሪያ አድርገናል በመጀመሪያ የጥናትና ምርምሬን ውጤት ለህብረተሰባችን የሚሰጠው ጥቅም ገምግመ በእናንተ የሬዲዮ ጣቢያ እንዲተላለፍና ለህብረተሰባችን ያለኝን መልእክት እንዳስተላልፍ ስለጠየቀኝና ነገሮችን ስላመቻቸልኝ ከልብ አመሰግናለሁ። እንግዲህ ወደ ጥያቄ ስገባ የጥናቴ አለም የነበረው እናቶች ከእርግዝና በፊት አጠቃላይ የሚመገቡት ምግቦች በልጆቻቸው የባህሪ ችግሮች ላይ ያለው አዎንታዊ እና አሉታዊ ተጽዕኖ ምንድን ነው የሚል ነው። እንግዲህ የባህሪ ችግሮች ሲባል በጣም ብዙ ናቸው። መጀመሪያ የባህሪ ችግሮች አጠቃላይ ነው። መጀመሪያ ያሰስ ያደረኩት። ከዛ ቀጥዬ ግን በአራት ሰብስኬል ነው የከፈለው። መጀመሪያው ከዚህ ከኢሞሽን ጋር የሚያያዙ ፕሮብሌሞች ለምሳሌ ልጁ በጣም ቢጨነቅ፣ መፍራት፣ መደንገጥ፣ ደስተኛ ለመሆን አልቃሻ፣ ዝም ብሎ የሚነዛነዝ ልጅ ኢሞሽናል የሆነ ፕሮብሌም ውስጥ ነው የምናካትተው። ፒር ፕሮብሌም ይባል ደግሞ አለ። ብዙ ጊዜ ብቻውን መጫወት የሚወድ ልጅ፣ ብቸኝነት የሚያበዛ ልጅ፣ የሚደባደብ በሌሎች ልጆች ቡሊ የሚደረግ ልጅ እንግዲህ ፒር ፕሮብሌም ውስጥ ነው የምናካትተው። ደግሞ ሃይፐር አክቲቪቲ የሚባል አለ። ሃይፐር አክቲቪቲ ማለት እንግዲህ ልክ እንደ ስሙ የሚቆጠበት ልጅ፣ ቁንጥንጥ ወይም እረፍት የለሽ ልጅ በቀላሉ የሚራበሸ ዲስትራክትድ የሚሆን ልጅ በዚህ ፕሮብሌም ውስጥ እንከተዋለን። ሌላው ደግሞ ኮንዳክት የሚባል ፕሮብሌም ነው። ይሄ ደግሞ ከሌሎች ልጆች ጋር ዝም ብሎ የሚጣላ፣ አቅም ደካማን የሚያጠቃወ፣ ቡሊ የሚያደረግለች፣ ሚዋሽ፣ የሚያጭበረብር፣ የሚሰርቅ በቃ የትምህርት ቤት ውስጥም ሆነ ቤት ውስጥ ቺት የሚያደረግ ልጅ ወይም ተወስጥሎ የሚያሰማ ልጅ በቀላሉ ሊቆጥ አግሬሲቭ የሚሆን ልጅ እንግዲህ ኮንዳክት ፕሮብሌም ውስጥ ነው የሚካተተው እና አጠቃላይ ወደ አንድ ሺ አምስት መቶ ልጆችና እናቶችን አካትቻለሁ እኔ ስፔሲካሊ የልጆቹ እድሜ ከአምስት እስከ አስራ ሁለት ዓመት ላይ ነው ያጠናሁት። እንግዲህ እነዚህ ልጆች ደግሞ የተወደዱት ከሁለት ሺ ሶስት ከሁለት ሺ አስራ አምስት ዓመተ ምሕረት ነው። በአጠቃላይ የአስራ ሁለት ዓመት ፎሎአፕ ዴታ ነው ያካትትኩት ማለት ነው። እናቶቹ ደግሞ አጠቃላይ አመጋገብ ወይም ጤናማ ነው፣ የተመጣጠነ ምግብ እንዲመገቡ የሆነ አሰሳ ያደረጉት ልክ እንደ ባለፈው በሄርጂ ኢቲንግ ኢንደክስ ቱ ታውዝንድ ፊፍቲን ስኮር ይባላል። ይሄ ሚትር በአስራ ሶስት የምግብ ምድቦች ይከፍላል። የመጀመሪያው እነዚህ ዘጠኝ ምግቦች እንደ አትክልት፣ ፍራፍሬ፣ ወተት፣ አሳ፣ በፕሮቲን የበለጸጉ ምግቦች ስጋን ጨምሮ ማለት ነው። ሌሎች ደግሞ እነዚህ ጥራጥሬዎች በሙሉ ማለት ነው። አብዝተን እንድንመገብ ነው እንግዲህ የሚመክሩት። አራት ግን የምግብ ዘርፎች አሉ። እነዚህ ቅባት የበዛባቸው ምግቦች፣ ጣፋጭ ው እና እነዚህ ርፋ እንዲሆኑ ጥራጥሬዎች የሚሰሩ ምግቦች እነዚህ ፓስታ፣ ሩዝ፣ ነጭ ዳቦ። እነዚህ ደግሞ ተቻለ አቮይድ ማድረግ ካልተቻለ ደግሞ ሞደሬት ላይ እንድንጠቀም ወይም ቀንሰ እንድንጠቀም ነው እንደሚያደርጉት። የጥናቶ ግኝቶችስ ምንድን ነው የሚያሳዩ? ውጤቶቹ እንግዲህ የጥናቱ ውጤት የሚያመላክተው እናቶች ከእርግዝና በፊት አዘወትረው ወይም በብዛት ጤናማ ምግቦች ቢመገቡ እነዚህ ጤናማ ምግቦች እንግዲህ ቀደም እንደገለጽኩለት አትክልት፣ ፍራፍሬ፣ ወተት፣ አሳ እነዚህ በፕሮቲን የበለጸጉ ምግቦች፣ ጥራጥሬዎች ሙሉን ማለት ነው። እነዚህ ምግቦች አብዝተው ወይም አዘወትረው ከተመገቡ በአጠቃላይ የልጆቻቸውን የባህሪ ችግሮች በአምሳ ፐርሰንት ይቀንሳሉ ነው የሚለው እነዚህ ጤናማ ምግብ ከሚያበሉት እናቶች ሲነጻጸር ማለት ነው። ስንገለብጠው ደግሞ እናቶች እንደዚህ የአራቱ የምግብ ዘርፎች ላይ ቅባት የበዛባቸው ምግቦች፣ ጣፋጭ፣ ጨው፣ ሪፋይን ግሬን ላይ እነዚህ ፓስታ፣ ሩዝ፣ ነጭ ዳቦ እነዚህ ደግሞ ብዙት የሚመገቡ እናቶች የአጠቃላይ ልጆቻቸውን የባህሪ ችግሮች በሁለት እጥፍ ይጨምራሉ የሚለው ከነዚህ ጤናማ ምግብ ከሚበሉት እናቶች ጋር ሲመጣጠር ማለት ነው። ከእናቶች ከመጸነሳቸው በፊት ያለው የአመጋገብ የሚያሳድረው አዎንታዊና አሉታዊ ተጽዕኖ ነው። በእርግዝና ወራቶች ውስጥ ውስጥ በሚያሉት ዘጠኝ ወራቶች ውስጥ ውስጥ ያንን የምግብ ቀደም ሲል የነበረውን የአመጋገባቸውን ቀይረው ቢያስተካክሉ በዛ በዘጠኝ ወር ሂደት ውስጥስ በልጆቻቸው ላይ አዎንታዊ ወደሆነ ባህሪ ለውጥ እንዲያመጣ ተዋጽኦ ይኖረዋል። ይሄ ጥናት የእኔ ጥናት ሞር ኢንፋሲስ የሚያደርገው ከእርግዝና በፊት ያለው ላይ ነው። ይህም ጥናት ደግሞ አዲስ ጥናት ነው። ከዚህ በፊት ከእርግዝና በፊት የተሰራ ጥናት የለም፣ ግን ከዚህ በፊት በእርግዝና ወራት የተሰሩ ሁለት ጥናቶች አሉ። የመጀመሪያው ጥናት እነዚህ ፕሮሰስ ሚት የሚባሉ ለምሳሌ በእንፋሎት የደረቀ የአሳማ ስጋ ቤከን እንለዋለን፣ ሶሴጅ፣ ፈጣን ምግቦች፣ በርገር፣ ፒዛ ቅባት የበዛባቸው ምግቦች፣ ጣፋጭ ወይም ስኳር የበዛባቸው ምግቦች፣ እንግዲህ እነዚህ ምግቦች እናቶች በእርግዝና ወራት አብዝተው ከተመገቡ የልጆቻቸው ባህሪ ወይም የአእምሮ ጤንነት ላይ አሉታዊ የሆነ ተጽዕኖ ያመጣል የሚለው። ግን አንደኛው ጥናት ግን እነዚህ ሜዲትራንያን ዳየት የሚባሉ አሉ ማለትም እነዚህ አትክልት፣ ፍራፍሬ፣ አሳ፣ እንቁላል፣ ወተት እንግዲህ እነዚህ ምግቦች ደግሞ እናትየው በእርግዝና ወራት አብዝታ ከተመገበች የልጁ የአእምሮ ጤንነት ላይ አዎንታዊ ተጽዕኖ ይኖሯል ነው የሚለው። ነገር ግን ሁለቱም ጥናት ላይ ውጤቱ የሚያመለክተው ኤፌክት ወይም ተጽዕኖ ሞደስት የሆነ ትንሽ የሆነ ነው የሚለው ማለቴ በስታስቲካል እንትን ሴንግ ኦፍ አሶሴሽን የምንለዋለ እሱ ሞደስት የሆነ ወይም ትንሽ የሆነ ኤፌክት ነው ያለው ነው የሚለው። እንደሚያውቁት በተለይም የኢትዮጵያውያን አመጋገብ ባህል ለየት ይላል ከተቀረው የምዕራቡ ዓለም በተወሰነ መልኩም ቢሆን እዚህ በአውስትራሊያም ሆነ በሌላው ምዕራብ ዓለም ውስጥ የሚገኙ ኢትዮጵያውያን ሴቶች ከመጸነሳቸው በፊት የአመጋገብ ባህላቸው ከምዕራቡና ከገርኛው አመጋገብ ጋር በምን መልክ ሊያመጣጥኑት ይችላሉ? በተለይ በኢትዮጵያ አመጋገብ ጋር እንደሚያውቁት በርካታ የሆኑ ቅመማ ቅመሞችና ቅባቶች ይበዙበታል። በአሰራሩ ላይ እነኛስ የሚያሳድሩት ተጽዕኖ ይኖራል። በዚህ ዘርፍ ጠቅላላ ባለ መልኩ በእርግጥ ናቶ አቶ እዛ ላይም ባይተኩር ከዚህ አኳያ ለእንዲህ ላሉ እናቶች ምክሮ ምንድነው? ወይስ አመጋገባቸውን በምን መልኩ ሚዛናዊ ባደርጉ መልካም ይሆናል። ይላሉ አመሰግናለሁ። ካሳሁን መጀመሪያ ኢትዮጵያ ውስጥ አብዛኛው የሚመገቡት ምግብ በአጠቃላይ ግጭ ማለት ይቻላል ጤናማ የምግብ ቤቨር ነው። ለምሳሌ እነዚህ እንጀራ ምንወስድ ያው አንዱ ስቴፕል ዳየት ነው። ኢትዮጵያ ውስጥ እንጀራ ፉል ኦፍ አይረን ነው። ፕላስ ደግሞ በፋይበር የበለጸገ ምግብ ነው። ስለዚህ እሱ ሄልዚ ዳየት ውስጥ ይመደባል። ሌላ ደግሞ እንደዚህ ዶሮ ወጥ አለ፣ ክትፎ። እነዚህም ያው ፕሮቲን ዳየት ውስጥ ነው የሚመደቡት። በጣም ጥሩ ጉድ ትራዲሽናል ዳየት የሚባል ምግብ ነው። ሽሮ ብንወስድ ራሱ የሚሰራው ሽሮ እንደምናውቀው በአተር እና ባቄላ ነው። እሱ ደግሞ ራሱ የቻለ ፕላንት ፕሮቲን ነው፣ በፕሮቲን የበለጸገ ምግብ ነው። እነዚህ ጥሩ የሆነ ትራዲሽናል ዳየት ናቸው። ነገር ግን ዶሮ ወጡ ሲሰራ ወይም ክትፎ ምናምን ስንሰራ ቂቤ በጣም የምናበዛ ከሆነ እሱ ደግሞ ያው ሀርሙፉል ዳየት ውስጥ ወይም ጎጂ የሆነ የምግብ ክፍል ላይ ነው የምንመድበው። ወይም እነሱ ነገር ጣፋጭ እና ጮማ ነገሮችን ማስወገድ ወይ መቀነስ መቻል አለብን። ሌላ ደግሞ እነዚህ ትራዲሽናል ዳየት ላይ በፕሮፌሰር መልኬ መጽሐፍ ላይ ነበርኩት። እነዚህ ጠጅ እና ጠላ እንደ ጉድ ትራዲሽናል ዳየት ነው የሚመድባቸው። ምክንያቱም እነዚህ አሁን ጠላ ሲጠመቅ ወይም ጠጅ ሲጣር ነው የሚጠቀሙት ሰብሎች በጣም ብዙ ናቸው እና እነዚህ ሰብሎች ደግሞ የራሳቸውን የቻለ ጥሩ የሆነ ኒትሪሽናል ቫሊዩ አላቸው ብሎ ነው እንግዲህ የተቀመጠው። እና ስፔሲካሊ አሁን ወደ ኢትዮጵያ ስትመጣ የሕጻናት የባህሪ ችግሮች በኢትዮጵያ ውስጥ በጣም ያው ኮመን ነው። እኔ አክቹዋሊ ከሶስት እስከ አስራ አምስት የሆነ ፕሪቫለንስ አይቻለው። የእኔ ጥናት ዋናው ጥቅም ምንድን ነው ያው የልጆችን የአእምሮ ጤንነት ለማሻሻል ከእርግዝና በፊት የተመጣጠነ ምግብ እንዲመገቡ ፕሮሞት ማድረግ እና ኒትሪሽናል ፖሊሲ ውስጥ እንዲጠቃለል ማድረግ ነው። ሌላው እናቶች የአመጋገብ ለውጥ ቢኤቨራል ቼንጅ እንዲያመጡ ማስተማር ነው። እኔ ጠቅለል አድርጌ ለማስተላለፍ ፈልገው መልእክቶች፣ ቁልፍ መልእክቶች፣ አንድ፣ እናቶች ከእርግዝና ፊት ጤናማ ወይም የተመጣጠነ ምግብ መመገብ ይኖርባቸዋል። ጤናማ ምግብ ማለት እንደ አትክልት፣ ፍራፍሬ ወተትና የወተት ውጤቶች፣ አሳ ወይም የባህር ምግቦች ይባላል። አክቹዋሊ ኢትዮጵያ ውስጥ የባህር ምግብ አብዛኛው የሚታወቀው አሳ ነው። ከዛ በዘለለ ግን አሁን ወደዚህ ሀገር ስንመጣ እነዚህ ስኔር፣ እነዚህ ክራፕስ ይጠላሉ። እነሱ እነዚህ ሄልዚ ዳየት ውስጥ ነው የሚመደቡት። ሌላው በፕሮቲን የበለጸጉ ምግቦች ስጋን ጨምሮ ማለት ነው። እዚህ ጋር ስጋ ስል ሁለት አይነት ነው። እነዚህ ሊኒ የሆነ የሚታለ የጤናማ ምግብ ነው። ሌላ ደግሞ ፕሮሰስ ከሆነ ግን ፕሮሰስ የሆነ ስጋ እና ቅድም እንደ ቤከን ምናምን የአሳማ ስጋ በአሳማ ጭስ የተጠበሰ ስጋ እነሱ ሀርሙፉል ዳየት ውስጥ ነው እንግዲህ የሚመደቡት። ሌላ ደግሞ እነዚህ ባቄላና አተር እነዚህ ራሳቸውን የቻሉ ፕላንት ፕሮቲን ወይም በፕሮቲን የበለጸጉ ምግቦች ናቸው። እነዚህን ምግቦች እንግዲህ በብዛት ወይም አዘወትረን መመገብ ይኖርብናል። ጤናማ ያልሆኑ ምግቦች ጣፋጭ ምግቦች፣ ቅባት የበዛባቸው ጨው እና እነዚህ ጥርፋይን የሆኑ ጥራጥሬዎች የሚሰሩ ምግቦችን እንደ ፓስታ እና ሩዝ እነዚህም ደግሞ ሞደሬት ላይ እንድንጠቀም ነው ሪከመንድ ያደረጉት። ምክንያቱም አሁን እነዚህ ጤናማ ምግቦች በአንቲ ኦክሲዳንት ኦር አንቲ ኢንፍላማቶሪ በጣም የበለጸጉ ናቸው። በማንኛውም በሽታዎችን የመከላከል አቅማቸው ከፍተኛ ነው። እኔ የሰራሁት እንግዲህ ከልጆች የባህሪ ችግሮች ወይም የአእምሮ ጤንነት ጋር አገናኝቼ የሰራሁ እንጂ በጣም ብዙ በሽታዎችን የመከላከል አቅም አላቸው ኢንክሉዲንግ ክሮኒክ ዲዝስ አሁን ለምሳሌ እነዚህ ጥናቶች የሚያሳዩት እንደ ስኳር ደም ግፊት የልብ በሽታዎች የመሳሰሉ እንደሚከላከል ያሳያሉ ኢቨን ተላላፊ በሽታ ላይ ብንመጣ ኮሮና ቫይረስን ጨምሮ ኤች አይቪ ኤድስ ቲቪን የመከላከል አቅም አላቸው ነው የሚለው ግን ሁለተኛው ደግሞ ቁልፍ መልእክት የምንድን ነው እነዚህ ጤናማ ምግቦች ለፅንሱ የአእምሮ እድገት ብሬን ደቨሎፕመንት የምንለው ትልቅ የሆነ ሚና አላቸው። ፅንሱ ጤናማ የአእምሮ እድገት ካለው ደግሞ ልጁ በልጅነት ወይም በወጣትነት እድሜው ጤናማ ባህሪ እንዲኖረው ያደርገዋል ማለት ነው። ሌላው እናቶች ጤናማ ባህሪ ያለው ልጅ እንዲኖሯቸው ከፈለጉ አመጋገባቸውን ምንድን ነው ቀደም ብለው ከእርግዝና በፊት ማስተካከል ይኖረባቸዋል። ምክንያቱም የኔ ጥናት ሞር ኤንፋሲስ የሚሰጠው ስትረስ የሚያደርገው ከእርግዝና በፊት ያለው ላይ ነው። ይሄ ደግሞ የሆነ የአእምሮ እድገት ላይ ትልቅ የሆነ ምና ሚና ይኖረዋል። ስፔሲፊካሊ እነዚህ ከሁለት ሶስት ወራት በፊት ያለው ለጥንሱ የአእምሮ እድገት ትልቅ የሆነ ሮል አለው። እንደውም ይሄ ክሪቲካል የሆነ ፔሬም የሚባለው አሁን ለምሳሌ እነዚህ ፎሊክ አሲድ ሰፕሊመንት ከእርግዝና በፊት ይሰጣል። ምክንያቱም የጽንሱ የአእምሮ እድገት የብሬን ፎርሜሽን የምንለው የሚጠናቀቀው የልክ የመጀመሪያው አስራ ሁለት ሳምንታት ውስጥ ስለሆነ ማለት ነው። እንደውም አሁን አዳዲስ ጥናቶች መሳየት የፎሊካስድ ሰፕልመንት ልክ ልጅ ከመጸነሱ ቀደም ብሎ ልናትየው መስጠት፣ ይሄ ኒውራልቲቭ ዲፌክት የሆኑ በሽታዎችን በሰባ ፐርሰንት እንደሚቀንስ ነው። ግን አሁን በአጠቃላይ ሞር ስፔሲፊክ እናደርገው አጠቃላይ ለጽንሱ የአእምሮ እድገት የሚጠቁም ምግቦች ተብሎ አይደንቲፋ የተደረጉት በፎሌት፣ አይረን፣ ዚንክ የበለጸጉ ምግቦችን መመገብ ጥሩ ነው። ለምሳሌ ፎሌት፣ እነዚህ ዳክ ግሪን ቪጅቴብል የምንላቸው እንደ ስፒናች፣ አበባ ጎመን፣ ሌላ ፍራፍሬ ላይ ስጋ ላ አተር፣ ባቄላ፣ ምስር፣ እንቁላ ላይ በብዛት እናገኛለን። ሌላ ደግሞ አይረን ያው እነዚህ ቀይ ስጋ ላይ የከብት ጉበት ላይ የባህር ምግቦች ላይ ባቄላ ላይ ምስር ላይ እናገኘዋለን። ዚንክ ደግሞ አብዛኛው ያው አኒማል ፕሮዳክት ላይ ቀይ ስጋ ላይ እናገኘዋለን። ባቄላ ላይ የዱባ ፍሬ ለውዝ፣ ሌላ ደግሞ የእንጉዳይ ኦር መሽሩም የምንለው በብዛት እናገኘዋለን። ሶ የመጀመሪያው የአስራ ሁለት ሳምንት ጭንስ ሙሉ የሰውነት ቅርጽ እና የአእምሮ ድገት የሚጠናቀቅበት ጊዜ ነው። በዚህ እርግዝና ጊዜ ደግሞ ጽንሱ ሙሉ የሰውነት ቅርጽ እንዲኖረው እና የአእምሮ እድገቱ የተሟላ እንዲሆን ከእርግዝና በፊት የምትመገበው ምግብ ትልቅ ሚና አለው ነው የሚለው። ስፔሻሊ ከሁለት ሶስት ወር በፊት ያለው ጽንሱ ከመጸነሱ በፊት ማለት ነው። ሌላ ግን ይሄ በእርግዝና ወራት ስፔስፊካሊ ሰከንድ ትራይሚስተር ካለፈ በኋላ አስራ ሶስት ሳምንት ካለፈ በኋላ የምትመገበው ምግብ የሆነ ለአእምሮ እድገቱ ብዙም ጠቀሜታ የለውም ነው የሚለው። ምን መሰለህ እዚህ ጋር ካሳሁን ብዙ ጊዜ እኛም ኦብዘርቭ የምናደርገውም ነገር አለ። ሌላ ደግሞ አሁን አዲስ የሰራው ጥናት አለ። በተለምዶ አብዛኞቹ እናቶች ምግባቸውን የሚያስተካክሉት በእርግዝና ወራት ጊዜ ነው። ወይም የልጁ ጤንነት ይኖሯል ብለው የሚመገቡት ምግብ ልክ በእርግዝና ወራት ነው የሚያስቡት። ይሄ ደግሞ የተሳሳተ አመለካከት ነው። ስለዚህ እነዚህ ማንኛውም እናቶች ከእርግዝና በፊት የሚመገቡት ምግብ ትልቅ ጠቀሜታ ይኖረዋል ማለት ነው ወይም የምግብ የባህሪ ለውጥ ወይም ጤናማ ምግብ መመገብ ይኖርባቸዋል። እዚህ ጋር የሆነ ጠቅለል ለማድረግ የሆነ አንድ ደስ የምትለኝ አባባላለች፣ ማለት እንግሊዝኛውን በአማርኛ ተርጉሜ ነው የምነግርህ። ምንድን ነው የሚለው ምግብን እንደ መድኃኒት ተጠቀመው፣ ያለበለዚያ ግን መድኃኒትን እንደ ምግብ ተጠቀመዋል ይላል። ምግብ ራሱን የቻለ ሜዲስን ነው። ሰዎች በአጠቃላይ አመጋገባቸውን ካስተካከሉ ሁሉንም በሽታዎች መከላከል ይችላሉ። ኢንክሉዲንግ ክሮኒክ ኤን ኢንፌክሽስ ዲዝ ማለት ነው። ሶ ምግብ በራሱ የሰው ጤና ላይ የራሱ የሆነ ሲነርጂስቲክ ኦር አንታጎኒስቲክ የሆነ ኢፌክት አለው። ይህነው ተቀላለሰ አረገው። እዚህ የሚጠቀሱት ምናልባትም የኑሮ ደረጃቸው ወይም የትምህርት ደረጃቸው ከፍ ያሉ ሰዎች በአብዛኛው ወይም ማካከለኛ በሆኑ ሰዎች ዘንድ መካከለኛ መደብ ላይ ባሉት ሊሰራ ይችል ይሆናል እነዚህን መመሪያዎች ተከትሎ ለመሄድ። በጥናቶ ላይም እንደሚያመለክተው አብዛኛው የዚህ አይነት የባህሪ እክል ያላቸው ልጆች የሚወለዱት በገበያቸውም ዝቅተኛ በትምህርት ደረጃቸውም የወላጆቹ አነስተኛ በሆነ አካባቢ ነው። ይሄንንስ በምን መልክ ነው ማቃናት የሚቻለው ወይስ የአርባ ቀን እድል ተብሎ የሚታዩ ይሆናል? መጀመሪያ ሪስክ ፋክተር ላይ ከመጣን አንተ እንዳልከው የትምህርት ከትምህርት ደረጃ ጋር ብቻ ወይም ከኑሮ ጋር ብቻ የሚያዝ ሳይሆን ሌሎች ሪስክ ፋክተሮች አሉ። ኤኒዌይ እነዚህ ሪስክ ፋክተሮች እንግዲህ ስታብሊሽድ ኤንድ ሰጀስቲቭ ብሎ ያስቀምጣል። ስታብሊሽድ ማለት ተደጋጋሚ ጥናት ተሰርቶ የተመሳሳይ ኤቪደንስ ያለው ነው። ሌላ ደግሞ ሰጀስቲቭ ኤቪደንስ ብለው ያስቀመጡት ይህ ምንድን ነው? ትንሽ ጥናት ተደርጎ ግን በደንብ ያልበሰለ ወይም ሌላ ጥናት የሚያስፈልገው ብለው ያስቀመጡት አለ እና ምንድን ነው አጠቃላይ መጀመሪያ እነዚህ ሪስክ ፋክተሮች ለምሳሌ የእናትየው ፋክተር አለ፣ የአባትየውም አለ። እንደገና የልጁ በራሱ ተጨማሪ ነገሮች አሉ፣ ፋክተሮች አሉ። እና አሁን አንተ ያነሳው የእናትየው እና የአባትየው ኢኮኖሚ ኤዱኬሽናል ስታተስ ያው የልጁን እንትን አፌክት ሊያደርገው ይችላል። ከዛ በተጨማሪ ግን እነዚህ ሌሎች ደግሞ ሶሽ ዲሞክራቲክ ላይፍ ስታይል ፋክተር ይባሉ አሉ ለምሳሌ እነዚ አብዝቶ አልኮል መጠጣት፣ ሲጋራ ማጨስ፣ ያለቂት ውፍረት፣ እነዚህ ደግሞ ከፕሬግናንሲ ኮምፕሊኬሽን ጋር ተያይዘው በእርግዝና ወራት የሚከሰት የስኳር በሽታ፣ ደም ግፊት፣ ድብርት፣ ጭንቀት፣ እነዚህ የልጁን አእምሮ ላይ ትልቅ የሆነ ተጽዕኖ ሊያመጡ ይችላሉ። ሌላው ግን የልጁ ራሱ ካራክተሪስቲክ አለ። አሁን ልጁ ያለ ጊዜ ቀድሞ ራሱ ከተወለደ ወይም አነስተኛ ክብደት ካለው ልጁ ራሱ ያለ ቅጥ ወፍራም ከሆነ ራሱ የሚበላው ምግብ ራሱ የአእምሮ ጤንነት ላይ ትልቅ የሆነ ኢፌክት አለው ማለት ነው። በተቻለ መጠን እንግዲህ እነዚህን ሪስክ ፋክተሮች አቮይድ ማለት ነው፣ የልጁን የባህሪ ጤንነት እንዲያሻሽል ማድረግ፣ እነዚህን መንስኤዎች በተቻለ መጠን ማስወገድ ከተቻለ ያው ኤዱኬሽናል ስታተስ ያው ትልቅ ሮል አለው። እንደዚህም የኢገይ መጠን ለአንድ የአእምሮ እንትን ትልቅ የሆነ ኤፌክት አለው ነው የሚባለው። ሌላ ደግሞ ልዩ እነዚህ የባህሪ ችግሮች የሚያሳይ ከሆነ ደግሞ ወዲያውኑ ሳይካትሪስት ጋር ተብሎ ወስደን የሳይኮ ቴራፒ ኦር ሳይኮ ሶሻል ትሪትመንት እንዲያገኝ ማድረግ እንችላለን ማለት ነው። ደረጀ ገጥለ በኩዊንስላንድ ዩኒቨርሲቲ የሶስተኛ ዲግሪ ተማሪና ተመራማሪ፣ ስለ ቃለምልልሱ እናመሰግናለን። እኔም አመሰግናለሁ ካሳሆን እግዚአብሔር ያክበርልኝ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።